ኦሪት ዘዳግም ምዕራፍ ስድስት አንተ ልጅህም የልጅ ልጅህም በዕድሜያችሁ ሁሉ ልትወርሷት በምትገቡባት ምድር ታደርጓት ዘንድ አምላክህን እግዚአብሔርን ፈርተህ እኔ ለአንተ ያዘዝሁትን ሥርዓትና ትእዛዙን ሁሉ ትጠብቅ ዘንድ ዕድሜህም ይረዝም ዘንድ አምላካችሁ እግዚአብሔር እንዳስተማራችሁ ያዘዛት ትእዛዝና ሥርዓት ፍርድም ይህች ናት። እንግዲህ እስራኤል ሆይ፣ ስማ፣ መልካምም እንዲሆንልህ የአባቶችህም አምላክ እግዚአብሔር እንደ ተናገረህ ወተትና ማር በምታፈሰው ምድር እጅግ እንድትበዛ ታደርጋት ዘንድ ጠብቅ። እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንተም አምላክህን እግዚአብሔርን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹምም ኃይልህ ውደድ። እኔም ዛሬ አንተን የማዘውን ይህን ቃል በልብህም ያዝ፣ ለልጆችህም አስተምረው፣ በቤትህም ስትቀመጥ በመንገድህም ስትሄድ ስትተኛም ስትነሣም ተጫወተው። በእጅህም ምልክት አድርገው እሰረው፣ በዐይኖችህም መካከል እንደ ክታብ ይሆንልህ። በቤትህም መቃኖች፣ በደጃፍህም በሮች ላይ ጻፈው። አምላክህ እግዚአብሔር ለአንተ ሊሰጣት ለአባቶችህም ለአብርሃምና ለይስሐቅ፣ ለያዕቆብም ወደማለላቸው ምድር ባገባህ ጊዜ ያልሠራሃቸውንም ታላቅና መልካም ከተሞች፣ ያልሞላሃቸውንም ሀብትን የሞሉ ቤቶች፣ ያልማሳቸውንም የተማሱ ጒድጓዶች፣ ያልተከልካቸውንም ወይንና ወይራ በሰጠህ ጊዜ በበላህና በጠገብህም ጊዜ በዚያን ጊዜ ከግብፅ ምድር ከባርነት ቤት ያወጣህን እግዚአብሔርን እንዳትረሳ ተጠንቀቅ። አምላክህን እግዚአብሔርን ፍራ፣ እርሱንም አምልክ፣ በስሙም ማል። በመካከልህ ያለው አምላክህ እግዚአብሔር ቀናተኛ አምላክ ነውና የአምላክህ የእግዚአብሔር ቍጣ እንዳይነድብህ ከምድርም ፊት እንዳያጠፋህ በዙሪያችሁ ያሉት አሕዛብ የሚያመልኳቸውን ሌሎችን አማልክት አትከተሉ። በማሳህ እንደ ፈተናችሁት አምላካችሁንም እግዚአብሔርን አትፈታተኑ። ለእናንተ ያዘዘውን የአምላካችሁን የእግዚአብሔርን ትእዛዝ ምስክሩንም ሥርዓቱንም አጥብቃችሁ ጠብቁ። መልካምም ይሆንልህ ዘንድ እግዚአብሔርም ለአባቶችህ ወደ ማለላቸው ወደ መልካሚቱ ምድር ገብተህ እርሷን ትወርስ ዘንድ እግዚአብሔርም እንደ ተናገረ ጠላቶችህን ሁሉ ከፊትህ ያወጣልህ ዘንድ በእግዚአብሔር ፊት ቅኑንና መልካሙን አድርግ። በኋለኛው ዘመንም ልጅህ አምላካችን እግዚአብሔር ያዘዛችሁ ምስክርና ሥርዓት ፍርድስ ምንድን ነው ብሎ በጠየቀህ ጊዜ አንተ ልጅህን በለው፣ በግብፅ የፈርዖን ባሪያዎች ነበርን። እግዚአብሔርም በጽኑ እጅ ከግብፅ አወጣን። እግዚአብሔርም በግብፅና በፈርዖን በቤቱም ሁሉ ላይ እኛ እያየን ታላቅና ክፉ ምልክት ተአምራትም አደረገ። ለአባቶቻችን ወደ ማለላቸው ምድር አግብቶ እርሷን ይሰጠን ዘንድ ከዚያ አወጣን እንደ ዛሬም በሕይወት እንዲያኖረን ሁልጊዜም መልካም እንዲሆንልን አምላካችንን እግዚአብሔርን እንፈራ ዘንድ ይህችም ሥርዓት ሁሉ እናደርግ ዘንድ እግዚአብሔር አዘዘን። እርሱም እንዳዘዘን በአምላካችን በእግዚአብሔር ፊት እናደርጋት ዘንድ ይህችን ትእዛዝ ሁሉ ብንጠብቅ ለእኛ ጽድቅ ይሆንልናል።